ቱርክ ባለፉት ዓመታት በኢኮኖሚ ከፍተኛ እድገት ያሳየችና በአካባቢው ጂኦፖለቲካ ከፍተኛ ቦታ ያላት ስትራቴጂካዊ ሀገር መሆኗ የሚታወቅ ቢሆንም ፕሬዚዳንት ኤርዶጋን ግን ይበልጥ አምባገነናዊ ባህሪ የሚታይባቸውና ተቃዋሚዎቻቸውን አላግባብ የሚጫኑ ናቸው፣ እንዲሁም የውጭ ፖሊሲያቸው ግልጽ አይደለም በመባል በተለይ በአውሮፓውያን ሲተቹ ቆይተዋል። በመሆኑም የዚህን የትናንት ወዲያውን የምርጫ ውጤት የቱርክ ተቃዋሚዎች ብቻ ሳይሆኑ የአውሮፓ ህብረት መንግስታትም በደስታ ነበር የተቀበሉት። የአውሮፓ ፓርላማ ፕሬዚዳንት ሚስተር ማርቲን ሹልስ የምርጫውን ውጤት ተከትሎ ባስተላለፉት መልእክት ውጤቱ የተጀመሩ ውይይቶችን ለመቀጠል የሚያስችል በመንግስቱ ውስጥም የኃይል ሚዛን ለመጠበቅና ለመቆጣጠር የሚያስችል ጥሩ አጋጣሚ ነው በማለት አወድሰውታል። የድሮው የኦቶማን ቱርክ ግዛት ወራሽ የሆነችው ዘመናዊቷ ቱርክ 75 ሚሊዮን ህዝብ ያላት ሲሆን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባልም ነች። ከ999 ዓ ም ጀምሮም የህብረቱ ሙሉ አባል ለመሆን በእጩ አባልነት ተይዛ ድርድር እያካሄደች መሆኑ ቢታወቅም የድርድሩ ሂደት ግን ብዙም እንዳልገፋ ነው የሚነገረው። በአውሮፓውያኑ በኩል የድርድሩ ሂደት የተጓተተው ቱርክ የህብረቱን መሰረታዊ መስፈርቶች ማለት የዴሞክራሲ እሴቶችንና ተቋማትን ሙሉ በሙሉ በመገንባትና ተግባራዊ በማድረግ በኩል ብዙ ስለሚቀራት ነው በማለት ሲከራከሩ፣ ብዙዎቹ ቱርኮች ግን አውሮፓውያን ዘጠና ከመቶ ሙስሊም የሆነችውን አገር በክለባቸው ውስጥ ለማስገባት ስለማይፈልጉ ነው በማለት ቅሬታቸውን ያሰማሉ። የአውሮፓ ኮሚሽን ቃል አቀባይ ወይዘሪት ማያ ኮሻያንሲክ በበኩላቸው የምርጫ ውጤት በቱርክና የአውሮፓ ህብረት ግንኙነት ላይ ስለሚኖረው ተጽዕኖ ተጠይቀው ሲያስረዱ አሁን አዲሱ መንግስት ተመስርቶ በጋራ የምንሰራበትን ሁኔታ እየጠበቅን ነው። መጪዎቹ ጊዜያት ለአውሮፓ ህብረትና ቱርክ ግንኙነት መጠንከር መልካም አጋጣሚዎች ይሆናሉ ብለን እናምናለን፣ በማለት ከቱርክ ጋር በአባልነት ጉዳይ ላይ የሚደረገውን ድርድር አስመልክቶ ግን በእኛ በኩል መስፈርቶቹ ግልጽ ናቸው። በቱርክ በኩል እነዚህን ነገሮች የማሟላቱ ጉዳይ አዲሱ የቱርክ መንግስት ኃላፊነት ነው የሚሆነው በማለት ከሚመሰረተው መንግስት ጋር ጥሩ የስራ ግንኙነት እንደሚኖር ያላቸውን ተስፋ ገልጸዋል። የእሁዱ የቱርክ ምርጫ ትምህርት ሰጭነቱ ምርጫው ዓለም አቀፋዊ መስፈርቶችን ያሟላና ሙሉ በሙሉ ተአማኒነት ያለው መሆኑ ብቻ ሳይሆን የአንድ ፓርቲ ተወዳጅና ተመራጭ መሆን የሚወሰነው በኢኮኖሚ እድገት በማስመዝገቡ ብቻ ሳይሆን ከሁሉም በላይ ለዲሞክራሲያዊ ሴቶች ባለው ታማኝነትና ህግ አክባሪነት መሆኑን ነው። ፕሬዚዳንት ኤርዶጋንና ፓርቲያቸው ምንም እንኳ ቱርክ ኢኮኖሚዋ ተወዳዳሪ እንዲሆን እንዲሁም በዓለም አቀፉ የፖለቲካ መድረክ የሚገባትን ቦታ እንድትይዝ ጥረት አድርገዋል ቢባልም ተቃዋሚዎችን በመፈረጅ ጋዜጠኞችን በማዋከብና ስልጣናቸውን በማጠናከር ረገድ ከውስጥም ከውጭም ሲተቹ ቆይተዋል። በአንጻሩ ተቃዋሚዎቻቸው ይህንን የፕሬዚዳንቱን ድክመት በመጠቀምና ለህዝቡ አማራጭ ሆኖ በመቅረብ ፓርቲው ብቻውን ሙሉ በሙሉ ስልጣን እንዳይቆጣጠር አድርገውታል። የምርጫ ውጤት እንደታወቀ ፕሬዚዳንት ኤርዶጋንም ሆኑ ጠቅላይ ሚኒስትራቸው ሚስተር አህመት ዳቮትግሉ ውጤቱን ተቀብለው ከተቃዋሚዎች ጋር ለመስራት ዝግጁ መሆናቸውን አስታውቀዋል። ይሁን እንጂ ተቃዋሚዎቹ በሚመሰረተው የጥምር መንግስት ለመሳተፍ ፈቃደኞች እንዳልሆኑ እየገለጹ ነው። አባላት ድምጽ ያገኘውና በስልጣን ላይ ያለው የፍትህና የልማት ፓርቲ በሚቀጥሉት 45 ቀናት ተቃዋሚዎችን አግባብቶ የጥምር መንግስት እንዲመሰርት የሚጠበቅ ሲሆን ይህ ካልሆነ ግን ቱርክ ወደ ዳግም ምርጫ መግባት ግድ ሊሆንባት ይችላል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።